ሰላም ጤና ስጥልኝ፣ የተከበራችሁ ተመልካቾቻችን፣ የእሮብ ምሽት ጥር 24 2015 ዓ.ም የጋቢና ቪኦኤ መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምሯል። ለምሽቱ የያዝናቸውን መሰናዳዎች ስናስታውቃችሁ you አንድ የጋምቤላ ሕፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጪ ነበረ። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም። በአኛ ቋንቋ መጽሐፍ የጻፈው ጄኮብ ነው የሰማችሁት። በምሽቱ እንግዳችን ነው። በሌላ በኩል ደግሞ የፊልም ባለሙያ አቤል መካሻን የምሽቱ እንግዳችን አድርገዋል። እነኚህና ሌሎች መሰናዶዎች የተካተቱበትን የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ እቆያለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ቀዳሚ መሰናዶ እንሻገር። うん。 ጫውን በዩናይትድ ስቴትስ ሲያትል ያደረገው እና በተለያዩ ቋንቋዎች የተጻፉ ከ300 ሺ በላይ መጽሐፍትን ለኢትዮጵያ ህጻናት የሚያደርሰው ኦፕን ሀርት ቢግ ድሪምስ ወይም ደግሞ ሰፊ ልብ ትልቅ ህልም የተሰኘው ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኛዋ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናቱን መጽሐፍት የተረጎመው እና በጋምቤላ የሚነገሩ አፈ ታሪኮችን በደሀ አኛ ቋንቋ የጻፈው የሚሶታ ግዛት ውስጥ ነዋሪ የሆነው ና በኒውሮ ሳይንስ የተመረቀው ጄኮብ ኦሞድ ነው። ስመኝሽ የቆየ ጄኮብ ና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግራ ተከታዩን አሰናድታለች። በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በምትገኘው ጋምቤላ ክልል ተወልድ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከሚሰጠው መጽሐፍት ውጪ ሌላ የህጻናት መጽሐፍ አንብባ ያቅም። በተለይ በእሱ ዕድሜ ያሉ ህጻናት የአፍ መፍቻቸው በሆነውና ዳኛዋ በመባል የሚጠራው የአኝዋ ቋንቋ የተጻፈ የህጻናት መጽሐፍት ጭራሽ አልነበረም። እኔ ሳደግ በአኝዋክ ቋንቋ የተጻፈ መጽሐፍ የነበረው መጽሐፍ ቅዱስ ብቻ ነበረ። በዋናነት አዲስ ኪዳንና የተወሰነ የብሉይ ኪዳን ክፍል፣ ያ ብቻ ነው ወደ አኝዋክ ቋንቋ የተተረጎመው። አባቴ ሰባኪ ስለነበረ እኛ ቤት ብዙ የማቴዎስ፣ ማርቆስ ሉቃስና ዮሐንስ መጽሐፎች ነበሩን። ከቤተሰቤ ጋር አንድ ላይ እናነብ ነበረ። ስለዚህ በአፍ መፍቻ ቋንቋ የተጻፈ መጽሐፍ የነበረኝ መጽሐፍ ቅዱስ ብቻ ነው። ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጭ የሆኑ የሕፃናት መጽሐፍትን ያነበበው የስምንተኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። አስረኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ። ቤተመጽሐፍቱ ጋምቤላ ከነበረው የበለጠ ነበረ። እናም ብዙ መጽሐፍት አለው። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ። በዋናው የመማሪያ መጽሐፍታችን ላይ የማናገኘውን ወደ ቤተ መጽሐፍት ሂደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው። በኒውሮ ሳይንስ የተመረቀው ጄኮብ ከስድስት ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት፣ የተማረባቸው ክፍሎችም ሆኖ የመማሪያ ቁሳቁሶ ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። ኦፕን ሄርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመተባበርም የመጀመሪያዎቹን በአኙዋ ቋንቋ የተጻፉ የህጻናት መጽሐፎች ማሳተም ቻለ። መጽሐፍቶቹን ስትመለከቻቸው ከጽሁፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው። ያም ነው በዚህ ሥራ ውስጥ እንድሳተፍና ከእኔ በኋላ የሚያድጉ ልጆች እኔ የገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ። በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሌይላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያንጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350 ሺህ በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ ኛዋ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 15ሺህ ኮፒ አሳትመው ጋምቤላ ለሚገኙ ስልሳ ትምህርት ቤቶች ማከፋፈሉን ኤልኖር ትገልጻለች። ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስላኙ አቋው ቋ ስለ ማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሮናል። በጄኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሶስተኛው ከትምህርት ቤቶችና ና ከአስተማሪዎቹም አስተያየት እየደረሰን ነው። እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህፃናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፍ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል። ኤልኖርና ሌይላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ሲሆን ዓላማው የኢትዮጵያን ባህልና ብዝሀነት በህጻናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች። የእኛ ዓላማ ዓላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮቭ መጽሐፍ ይህ ከጋምቤላ ላይ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው እያለን በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወ ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል። ኤልኖራ ክላ፣ ይህ አይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች። ጄኮብ መጀመሪያም ቋንቋውን፣ ባህሉን በተለይም በውጭ ለተወለዱ ሕጻናት ጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ፣ እሱ ደግሞ ቋንቋውና አላማው ነበረው። ከሶስት ዓመቷ ጀምሮ የራሷን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 አመቷ ሌይላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዲህ ትገልጻለች። ስለ ጋምቤላ ባህልና ስለ ሕዝቡ መማር በጣም ያስደሰተኝ በሚኒሶታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ፣ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው የወደድኩት። ውስጤ የቀረ ታሪክ ነው። ሌላ በተለይ በአኙዋ ቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች። ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ፣ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንዲሰማኝ አድርጎኛል። በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኛዋ ቋንቋ እንዲተረጉሙ ትልቁን ሚና የተጫወተው በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈው ና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው። እናቴ፣ አባቴ አብዛኞቹ አጎቶቼ ትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ ስድስት ከፍ አደረጉት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው። ኦባላ የመጀመሪያው የአኝዋክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል። ይሄ ልዩ ትርጉም አለው ምክንያቱም እኔ ራሴ ቋንቋውን ማንበብና መጽሐፍ የተማርኩበት ነው። ልጄ አሁኑ መጽሐፍቶቹን አንስታ ከኔ ጋር ታነባለች። አብረን ስናነብ እጅግ በጣም ትደሰታለች። ምክንያቱም መጽሐፉ ውስጥ ራሷን ትያለች። እኔ ኢትዮጵያዊ ነኝ፣ በመጽሐፉ ደግሞ እኔን የሚመስል ሰው ያለው አንድ የጋምቤላ ሕፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጭ ነበረ። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም። ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኟ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኑዌር ና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችም መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በዓመቱ መጨረሻ አንድ ሚሊየን መጽሐፍትን በመላው ኢትዮጵያ የማሰራጨት ዓላማ አለው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናደው ነው። የአዲሱ ትውልድ ድምጽ መሰናዶ እለት እለት ከሁለት ሰዓት ተኩል ከምሽቱ ሁለት ሰዓት ተኩል እስከ 2 ሰዓት ተኩል የሚተላለፍ ነው። አስከትለን ደግሞ የምናቀርብላችው ከፊልም ባለሙያ አቤል ጋር ያደረግነው ቆይታ ነው። አቤል የፈጠራ ነጻነት የታከለባቸው ና ከተለምዶ ወጥ ያሉ ጠያቂ ፊልሞችን እየሰራ የሚገኝ ወጣት ነው። ከዚህ ባለሙያ ጋር ያደረግኩት ቆይታ ቀጥሎ ያቀርባል በጣም ነው ማመሰግነው። ስላገኘው ደስ ብሎኛል። እስቲ እራስን አስተዋውቅልኝ፣ አቤል ማን ነው? አቤል ያው ፊልም ሰሪ ነው። ፊልም ሰሪ ስል ያው በብዙ ሙያዎች ውስጥ ያለ ፊልም ዳይሬክተር ነው፣ ስክሪፕት ራይተርም ነው፣ ሲኒማቶግራፈርም ነው፣ ኤዲተርም ነው። ነገር ግን በዋናነት ግን በትኩረት አድርጎ እየሰራ ያለው ፊልም ዳይሬክቲንግ እና ስክሪፕት ራይቲንግ ብል ሞር ይገልጸኛ ይገልጸዋል ብዬ አስባለሁ። እሺ ወደ ፊልም ስራው እንዴት ነው የመጣኸው? እስቲ ጥቂት ወደ ፊልም ለገባ የቻልኩት በዚህ መልኩ ነው የምትልበትን ወቅት አስታውስልኝ። ከዛ በፊት ምንድን ነው ከልጅነት የጀምሮ የአርቲስቲክ ፍላጎት ነበረኝ። አርቲስቲክ ፍላጎት ነበረኝ ስል ግን የሆነ አርት ነገር ውስጥ እሳተፋለሁ የሚል ነገር አልነበረኝም። ነገር ግን በአንድ አጋጣሚ ቴሌቪዥን ላይ የፊልም አሰራር አየሁኝ ማለት ነው ሜኒን ብላክ ፊልም እንዴት ነው የተሰራው የሚለውን አየሁኝ እና ይቼ እዛ ላይ ቢሃይንድ ዘ ሲን ምናምን አየሁኝ እና ተገረምኩኝ። ምንድነው የገረመኝ ነገር? በዛ ሰዓት እኔ ድሮ የነበረኝ ፊልም ይሰራል ብዬ የነበረኝ ፐርሴፕሽን ሕንፃ ሲፈርስ ወይ ሲፈነዳ ምናምን በቃ ሪሊ ሄደው ሕንፃውን የሚያፈርሱትና የሚያፈነዱት ነበር እና በአጋጣሚ ቲቪ ላይ ሳይ የሆነ በኮምፒውተር ምናምን እንደዚህ አድርገው የሆነ አረንጓዴ ጨርቅ ግሪን ስክሪን፣ ያው አላቅም፣ ያኔ ግን ምናምን ሳይ እንዲህ እንደዚህ አድርገው ነው የሚፎግሩ ምናምን አይነት ነገር ተሰማኝ እና በጣም ኢንተረስት አደረብኝ ማለት ነው። እንግዲህ እስካሁን ከሰራሃቸው ፊልሞች በዳይሬክቲንግ ሊሆን ይችላል፣ በጽሁፍ ሊሆን ይችላል። ብዙ ፊልሞች ላይ ተሳትፈሃል እና እስካሁን ጎልተው ዋና ዋና ናቸው የምትላቸውን ጥቂቶቹን ጥቀስልኝ እና በምን መልክም እነዛ ፊልሞችና ስራዎች ላይ እንድትሳተፍክም አብረን አያይዘን ንገረኝ። ቢሃይንድ ዘሲን በአብዛኛው የሰሯቸው ስራዎች ምንድን ነው የሚባለው፣ ወይ ኤዲቲንግ ላይ ነው፣ ወይ በቃ ወይ ስክሪፕት ግምገማ ምናምን ይባላል፣ ወይ እዛ ላይ ነው ሌሎቹ ግን በተረፉ ግን የራሴ ፕሮዳክሽኖች የሙዚቃ ክሊፖች አሉ፣ ማስታወቂያዎች፣ የተለያዩ የተለያዩ ስራዎች አሉ። ነገር ግን እኔ አሁን ስፔሻሊ ከኢንተርናሽናል ካስተዋወቁኝ ስራዎች አንደኛው ፊቸር ፊልሜ እና ሁለተኛው ሾርት ፊልም አለ። አንደኛው ኦምኒ ፕሬዘንት ይባላል፣ ሌላኛው ሱፐር ነው ይባላል። ሱፐር ነው የሚባለው ፊልም የዛሬ ሶስት ዓመት አካባቢ የሰራሁት ፊልም ነው። ሶስት ዓመት ሆነው መሰለኝ። 2023 ወር ነው አይደለም ሁለት ሺህ ሀያ ላይ ምናምን ያለቀ ፊልም ነው እሱ ነው በቃ ትልቁ የኔ ካሪየር ላይ ትልቅ ትርጉም ያለው ስራ ምለው እሱ ምክንያቱም ለኦስካር ሾርት ሊስት ውስጥ የገባ ፊልም ነው ለአካዳሚ ማን ነው ለፌስቲቫሎች ለብዙ ፌስቲቫሎችም የተመረጠ ፊልም ነው እንዲሁም ደግሞ የፔትሪዮን የቺሌ መንግስት ፔትሪዮን ሌተር የሰጠውን ፊልም ነው ፔትሪዮን ሌተር ማለት ያ የእውቅና ወረቀት ምናምን ነገር የሰጠውን ፊልም ነው እና የተለያየ ሰክሰስን ጋርነር ያደረገ ፊልም ስለሆነ በጣም ትልቁ ብዬ የምለው እሱ ነው። እስቲ ስለ ሱፐር ኖ ንገረኝ። ምክንያቱም ለየት ያለ ነው የሀበሻ የፊልም ኢንዱስትሪ ውስጥ የምናየው አይነት ፊልም አይደለም። አንድ ሰው አንድ የተዘጋ ክፍል ውስጥ ለየት ባለ ሁኔታ ሆኖ ብዙ ጥያቄዎች ሲጠይቅ፣ በስልክ ሲነጋገር የሚያሳዩ ነገሮች ነው ያለው እና የዛ ፊልም መልእክት ምንድን ነው? እንደዛ አይነት አቀራረብ የመረጥክበት ምክንያት ምንድን ነው? የፊልሙ መልእክት ከሚለው ይልቅ የፊልሙ ዓላማ ብለው ሞር ይቀለል የመጀመሪያው መልእክት ስላልሽኝ ያው እሱ ነው የእኔ ዓላማ ነው ያለኝ። ስፔሲፊካሊ ይሄ ነው ይሄ ነው የምለው የሆነ የማስተላልፈው መልእክት ለሁለት አይዲያዎችን መርጅ አድርጌ የሰራት እና የፊልሙ ዓላማ የሆነ ወርልድን ኤክስፒሪየንስ ተመልካቾች የሆነ ወርልድን ኤክስፒሪየንስ እንዲያረጉት ነው የፈለኩት። አናዘር ሌላ ዓለም ውስጥ ገብተው የመውጣት አይነት አለ አይደለም? የሆነ ከምድራዊ ነገር የሆነ ወጣ ብሎ የሆነ ሌላ ዓለም ውስጥ የማስገባት አይነት የፊልምን ኤክስፒሪየንስ ማሳየት ስለፈለኩኝ ፊልሙን የሰራሁት የእሱ ፊልም የተሰራበት እስታይሉ ካልሹ ጋር የተያያዘ እስታይሉ፣ ልክ ነው። ወጣ ያለ ነው፣ ሞር ቀስ ያለ ነው። ዘገም ያለ ፊልም ነገር ነው። ልክ ነው። ጥያቄ ያለው ብዙ ጥያቄ ጥያቄ ያለው ሰውየው የሚያነሳቸው ያላወቃቸው ጥያቄዎች አሉ። ማን እዛ ክፍል ወስዶ እንዳስቀመጠው ምን እንደሆነም ለረዥም ጊዜ ምስጢር ሆኖ ይቆያል። አንዴት የተለየ ክፍል ውስጥ ያለ ሰው እና እንደው ማለት ትዕግስትም ይጠይቃል፣ እንዳልከው ለማየት ለመረዳት። ግን መልእክቱ ብዬ ስጠይቅህ መነሻዬም እሱ ነበረ አንድ ዓላማ አልከው እንጂ፣ ስለዚህ ዓላማው ወይም ጭብጡ ማስተላለፍ የፈለግከው በዛ ገፀ ባህሪ ሊሆን ይችላል። ወይም በዛ መቼት ውስጥ መናገር የፈለግከው ነገር ምን ነበረ? አዎ እኮ ነገርኩሽ። እኔ መናገር የፈለግኩት ምንም ነገር የለም እዛ ፊልም ላይ ነው እያልኩሽ ያልኩት። አላማ ነው ያለው። አላማው ይህንን ጭንቀት ኤክስፒሪየንስ እንድታረጉት፣ ይህንን አለም ኤክስፒሪየንስ እንድታረጉት ነው እንጂ ሰው እንዲያታርጉ እንዲነው የሚል ምንም መልዕክት የለም ፊልም ከተለመደው ኢትዮጵያ ውስጥ ከተለመደው ገበያ ለየት ያለ ገበያ ይዘህ የምትንቀሳቀስ ይመስለኛል። እንዲሁም ደግሞ ከፈጠራም አንጻር የፈጠራ ነፃነትን የጠበክም ይመስለኛል። ምክንያቱም በተመሳሳይ ሂደት ውስጥ ወይም ደግሞ ገበያ የሚመራው አይነት ስራዎች አይደለም ያቀረብክልን እስካሁን ድረስ እና እንደዚህ አይነት የፈጠራን ነፃነት እንድታገኝ ያደረገ ምንድን ነው? እዚህ ጋር የራሴ የሆነ ሀሳብ አለኝ። ገበያ የሌለው ካርሽን ጋር በተያያዘ ማለት ነው። እኔ ገበያ ያለው ነው ጀስት ዱዊት ማለት አድርሰው ነው ቦታው ጋር ስፔሲፊካሊ ለሚሆነው ሰው አድርሰው ነው እንጂ ገበያ ያለ እዛ ጋር አልስማምም አንቺ ካርሽ። ምክንያቱም ሁሉም ነገር ሁሉም የምትሰሪው ነገር ሁሉም ሰው ሊወደው አይችልም። ስፔሲፊካሊ የሚወደው ኦዲንስ አለ። አንቺ የምትሰሪው ኦሬዲ ተሰሪና ተጨረሽ እና እዛ ኦዲንስ ጋር በተቻለ መጠን ለማድረስ መሞከር። ማለት የትም ሀገር ብትይ ምንም ምቹ የሚባል ነገር የለም። ኢትዮጵያ ውስጥ የፊልም ኢንዱስትሪ ጋር በተያያዘ ያደገ ኢንዱስትሪ ያደገ ኢንዱስትሪ የሌለው ገበያ ስለሌለው ተመልካች ስለሌለው ያደገ ኢንዱስትሪ የለው ገበያ የሌለው ደግሞ ያው ሲምፕሊ ጊዜው ተቀይሯል። አሁን በጣም ከባድ ጊዜ ነው ለፊልም ሰሪም ለኢትዮጵያም ሳይሆን ብቻ ገር እንዳለ ይብን ለትላልቆቹም ስቱዲዮዎች ከባድ ጊዜ ነው። በተለይ ከዩቱብ ጋር ከቲክቶክ የተለያዩ እነዚህ ስትሪሚንግ የምትሏቸው በጣም ብዙ የኢንተርቴንመንት አማራጮች የሞላበት ጊዜ ነው። እና ሁለት ነገር ነው ያልኩሽ። አንደኛው ልክ ነው፣ የተመቻቸ ነገር የለም። ግን እዛም ቢሆን ዘ ሴንቲንግ ነው እዚህ ልዩነቱ። ኦልሬዲ ኢንዱስትሪ የለም። ከዛ በተረፈ ግን ሌላኛው ደግሞ አድቫንቴጅም ደግሞ አለ። አሁን በዚህ ጊዜ ትልቁ አድቫንቴጅ ምንድን ነው? አሁን ጊዜው ማንኛውም ሰው ሰርቶ ኮምፒት ማድረግ የሚችልበት ደግሞ ትልቅ ኢንተርኔት የሚባለው ነገር መጥቷል። አንተ አሁን ምን እየሰራህ ነው? በቀጣይስ ምን ለመስራት ነው የምታስብ? በቀጣይ የምንሰራውም ስራ የሚሆነው በተለይ ለኢትዮጵያ ክሬታዎችም ሆነ ለኢትዮጵያ ፊልም ሰሪዎች ገበያ እንዳለ መስራት እንደሚቻል እንዲሁም ደግሞ ሰርተህ ማርኬት ማድረግ እንደምትችል ኢንተርናሽናሊ የሚያሳይ አንድ ፊልም መስራት ነው። እያሰብኩኝ እየሰራ ነው ያለን። በጊዜ ይወስዳል። አንዴ ባኬንድ ፎርዝ ይኖራል። እንዴት እነጋገርያለች ምናምን፣ እንደዛ እንደዛ ነው እንግዲህ ያሳካልን የሚባለው። ስለ ቲክቶክ ሳላነሳ ማለፍ አልፈለግኩም። ቲክቶክ እና ዩቲዩብ ላይ ብቅ ብለሃልና እንደ ፊልም ባለሙያ ቅድም የገለጽከው ነገር አለ፣ ያመጡት ጥቅምም ጉዳትም አለው የራሱ የሆነ የሚያመጣው ነገር አለ ብለሃል እና አንተ እዚያ ላይ ስትሳተፍ በምን መልኩ ነው የምትሳተፈው? ለምን ወደዛ ፊትህን ማዞር ፈለክ? እስኪ እሱንም አያይዘህ ንገረኝ። ያው አንደኛ በአስቢያር በእርግጥ የጀመርኩት እንደዚህ ስፔሲፊካሊ በዚህ በቃ ቲክቶክ ላይ ልጀምር ምናም ብዬ ወይ የጀመርኩት ነገር ድንገት ነው በአጋጣሚ የሆነ ስሞክር ጥሩ ሪያክሽን ሲሆን ይቀጠማበት እንደዛ ነው። ነገር ግን ምንድነው ቀጣዩ ሂደት የሚሆነው? ወደዛ አሁን ትሬንዱ ወደዛ እየሄደ ነው። ኦልሬዲ ሾርት ፎርም ኮንቴንት ትልቅ ማርኬት እየሆነ ነው። በተለይ አዲስ ጀነሬሽኑ የሚመጣውም ሲኒማ ቤት የመሄድ ወይም ደግሞ በጣም ረጅም ይሄ ሎንግ ፎርም ኮንቴንት የማየት እድሉ በጣም እየቀነሰ እየቀነሰ ነው የመጣው። በእርግጥ እኔ ቲክቶክ ላይ ሞር ኮሜዲክ ስታፍ ነው የመለቀው፣ ግን ኮሜዲክ ስታፍ ቢሆንም ኤዲቲንግ ግንም አለ የራሱ ማለት ትንሽ ወጣ ባለ አይነት መንገድ ነው የመጣሁት። የቴክኖክ አመጣ ማለት በዋናነት እኔ የድሮ የሰማቸው ሙዚቃዎች ምናምን ሚሞሪ ያሉብኝ ሙዚቃዎች እንደ አዲስ ሙዚቃውን ሪሜክ ምንድን ነው ሚዚክ ቪዲዮ ሪሜክ እንደማድረግ አይነት ነገር እየሰራሁ ያሉት የራሴን ክሬቲቭ ታች ከትችበት ማለት እና ኦልሞስት እሱ ራሱ ፊልም ሜኪንግ ነው። እሺ፣ እሺ አቤል በጣም ነው የማመሰግነው። እንግዲህ በሌላ ጊዜ የምንጋብዝህ ይሆናል። መልካም የስራ ዘመን እንዲሆንልህ ነው የምመኘው። ለዛሬ ጥያቄዎችን ጨርሻለሁ። አመሰግናለሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስብናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰው አግተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ ስድስት ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲሰጥም ጠይቀዋል። ይህንን በደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ተከታትሎታል። ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሃንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከል ያገኘሁት አቶ ብርሃኑ ሙሎሮ የተባለ የከተማዋ ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየጠበቁ ሰው እንደሚያግቱ ይናገራል። በዚህ ቦታ እኛ የተሰባሰብነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ኪድናፕ እያደረጉ ሴቶችን ህጻናትን ህጻናትን ህጻን አባቱን እያጣ ነው። እናቱን እያጣ ነው። ለመኖር አቅቶናል። አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ነው ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውት አፍሪካ መንግስት፣ ነጻነትን ሰጥቶ ኑሩ ባለው ሀገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሸሽቶ ሀገር ቤት እየገቡ ነው። እኛ ደግሞ እዚህ ያለ ነው። ብዙ ትውልድ አለ አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ላይ አፍኖ በመኪና አፍኖ ወስዶ ብዙ ሚሊዮኖች ብርን በመጠየቅ ድሃም የሆነ ሀብታ ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ህጻናት ሳይቀሩ ሴቶች ሳይቀሩ ወንዶች ሳይቀሩ እዚህ እንገኛለን። የተባበሩት የኢትዮጵያ ማህበር ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ አቢብ በበኩላቸው የዋስ መብት እንዳያገኙ ነው፣ ተገቢውን የህግ ቅጣት እንዲያገኙ ኖ ይህ ህዝብ እንደሚታወቀው ጅብን ዘግተን ከጥዋት ጀምረን ሱቃችን ዝቅ ነው፣ ሱቃቸው ዝቅ ነው። ይህንን ለማሰማት ነው ወደዚህ አይመጣም። እዚህ ውስጥ ያሉ ስድስቱ ሁለቱ ኢትዮጵያውያን ናቸው። እንዳየው ውስጥ ገብተ ኮርቱ ውስጥ ታይታል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ ያንንም ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ አንድ ላይ ቆመው የጓስ መብት እንዳያገኙ ቁጣችንን ለማሰማት ነው። የደቡብ አፍሪቃ ፖሊስ በዚህ እገታ ውስጥ እጃቸው አለበት የሚል የተጠረጠሩ ስድስት ግለሰቦችን አስሮ ምርመራ እያካሄደ መሆኑን የፖሊስ ቃል አቀባዩ ብርጋዴር ጀኔራል አታላንዴ ማቴ ለአሜሪካ ድምጽ ራዲዮ ገልጸዋል። የያዙ ሰዎችን ዜግነታቸውን አላውቅም፣ እድሜያቸው በተመለከተ ለጊዜው አላውቅም። ነገር ግን ስድስት ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከጠጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። የፖሊስ ቃል አቀባይዋ የታሳችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት አራቱ ደቡብ አፍሪካውያን ሁለቱ ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምፃቸውን ለማሰማት አደባባይ ወጥተዋል። የእርስዎ አስተያየት ምንድን ነው? ተብሎ የተጠየቁት የፖሊስ ቃል አቀባይዋ ለሕዝቡም ለማህበረሰቡም ለእያንዳንዱ ማረጋገጥ የምፈልገው የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስር አውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቴንግ፣ በኮዋዙሉ ናታን፣ በኤስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ሥራ እያከናወንን ነው። አንድ ባንድ እያሰርናቸው ነው ደቡብ አፍሪካ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አቶውን፣ የፈለገውን ጊዜ ይፍጭ፣ አንድ ባንድ እንይዛቸዋለን ብለዋል። በማዕከላዊ ጆሀንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር ዘጠኝ ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት የከልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትእዛዝ ሰጥቷል። ለአሜሪካ ድምፅ ራዲዮ መላኩ አየለ ደቡብ አፍሪካ ጆሀንስበርግ። አስከትለን ደግሞ በአፍጋኒስታን ነው የምናመራው። በዛ ሴቶች መማር በተከለከሉበት ሁኔታ ውስጥ የሕክምና ባለሙያ መሆን ህልም የያዘች ወጣት ነው የምናስተዋውቃችሁ። ሀብታም ስዩም ይቀጥላል። በሀገር ውስጥ ተቋማት ጥናት መሰረት በፓኪስታን ታር ፓርከር ግዛት ከሚገኙ ስልሳ የህዝብ ትምህርት ቤቶች መካከል ሴቶችን የሚያስተናግዱ ሰባቱ ብቻ ናቸው። ፑሽፓ ካይታረም እድሉን ካገኙ ተማሪዎች መካከል አንዷ ናት። የትም ቦታ ተንቀሳቅሰው የማያውቁ በርካታ ሴት ልጆችን አውቃለሁ። የተለመዱ ተግባራትን በቤታቸው አካባቢ እንዲሰሩና ምግብ ብቻ እንዲያበስሉ ይነገራቸዋል። ለህልማቸው መፋለም አይችሉም። ማለም እንደሚችሉ እንኳን አያውቁም። ፑሽፓ ከቤተሰቦቿ ሁሉ ለከፍተኛ ሁለተኛ ደረጃ ትምህርት የደረሰች ብቸኛ ሴት ናት። አብዛኛውን ድጋፍ የምታገኘው ከአባቷ ነበረ። የአባቷ ድንገተኛ ሞት ግን ትምህርቷ እንድታቋርጥ ሊያደርጋት ተቃርቦ ነበረ። አባቴ ትምህርቴን እንድከታተል ይፈልግ ነበር። አባቴ ከሞተ በኋላ አጎቴ የሆነ ቀን ማግባቴ እንደማይቀር፣ ለትዳር ደግሞ ትምህርት እንደማያስፈልግ በመጥቀስ ትምህርቱን እንዳቆም ሀሳብ አቅርቦ ነበር። እኔ ግን ምን ያክል ለመማር አባቴ ሐኪም እንድሆን ያለውን ህልም ለማሳካት እንደምፈልግ እንዲያውቁ አደረግኩ። መምህሬ ደግሞ በትምህርቴ መልካም ውጤት እያመጣው እንደምገኝ ለቤተሰቦቼ ከነገራቸው በኋላ ወንድሜ ትምህርቴን መቀጠል እንዳለብኝ ወሰነ። በየቀኑ ፑሽፓ ወንዶችና ሴቶች ወደሚማሩበት ትምህርት ቤት ለመድረስ የሁለት ኪሎ ሜትር ጉዞ ታደርጋለች። ሳይንስ ሳመር ይህንን የወንዶች ብቻ የነበረ ትምህርት ቤት በ2012 የአውሮፓውያኑ ዘመን ልጃቸው ዳርሻና ወደዚህ ትምህርት ቤት በማምጣትና ስድስተኛ ክፍል በማስገባት ትምህርት ቤቱ የጋራ መማሪያ እንዲሆን አድርገዋል። አሁንም በዚህ ትምህርት ቤት ያገለግላሉ። የእርሳቸው ልጅ ዳርሻና ወደዚህ ትምህርት ቤት ከተቀላቀለች ከጥቂት ጊዜያት በኋላ በእባብ በመነደፏ ሕይወቱ አልፏል ይህ ክስተት በአካባቢው ያሉ ሴት ተማሪዎችን የማስተማር ተልዕኮ መምህሩ እንዲያነግቡ አድርጓቸዋል ዛሬ ላይ ከሶስት መቶ ወንድ ተማሪዎች ጎን ለጎን መቶ ሴት ተማሪዎች በዚህ ስፍራ ትምህርታቸውን ይከታትላሉ ራማቻንድ ሲቫኒ ማልናሆር ቬራ የተባለው ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው Tell the parents that we will support them in every way to educate their girls. Whatever problem they may face. The the them. We in ፑሽፓ ከቤተሰቧ ብቸኛው የከፍተኛ ሁለተኛ ደረጃ ምዕራፍ ላይ የደረሰ ሰው ናት። በስኬቷ ኮርታለች። ባልማር ወይም ይህ የትምህርት ቤት እዚህ ባይገኝ ኖሮ መማር እንዳልቻሉት፣ መብታቸውን እንደማያውቁት፣ በህይወት ውስጥ የቱ ትክክል የቱ ደግሞ ስህተት መሆኑን እንዳልተረዱት ሴቶች እሆን ነበር። እነሱ ተሰቃይተዋል። ፑሽፓ በቤተሰቧ ድጋፍ የቤታቸው የመጀመሪያዋ ሴት ሐኪም ለመሆንም አልማለች። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው ከአሜሪካ ድምፅ ባለሙያዎች ጋር ሰናበታችኋለሁ። ጤና